የኬንያው ከፍተኛ ፍርድ ቤት መንግስቱ የዳዳብን መጠለያ ሰፈር እንዳይዘጋ ከለከለው። በመጠለያ ጣቢያው ወደ 250 ሺህ የሚጠጉ የሶማሌ ስደተኞች እንደሚገኙበት ይታወቃል። የኬንያ መንግስት መጠለያ ጣቢያውን እንደሚዘጋ ባለፈው ግንቦት ወር አስታውቆ የነበረ ሲሆን የሰብአዊ መብት አስከባሪዎች ናቸው አቤቱታውን ያቀረቡት ዘገባው። የጅል ክሬግ ዘጋቢያችን ነው፣ አዲስ አበባ ያቀርበዋል። የኬንያው ከፍተኛ ፍርድ ቤት እንዳስታወቀው የዓለማችን ትልቁ የስደተኞች መጠለያ ጣቢያ ዳዳብ እንደተከፈተ ይቆያል። ዜናውን ይፋ ያደረጉትም መጠለያ ጣቢያው እንዲዘጋ መንግሥት ያሳለፈውን ውሳኔ ዛሬ ሐሙስ የሻሩት የከፍተኛው ፍርድ ቤት ዳኛ ጆን ማቲቮ ናቸው። ሶማሌ ስደተኞች ላይ ያነጣጠረው ያ የመንግሥቱ ውሳኔ ከጅምላ ግድያ አይተናነስም። ሕገ ወጥ በደልና አድሏዊም ነው። ከዚህ ሁሉ በላይ ደግሞ ሕገ መንግሥቱን የሚጥስ ነው። እንዲዘጋ የተደረገው የስደተኞቹ ጉዳይ መሥሪያ ቤትም እንዲከፈት ዳኛ ማቲቮ ወስነዋል። የኬንያ መንግሥት ይህን ወደ 258,000 የሶማሊያ ስደተኞችን የሚያስተናግደውን የዳዳብን ጣቢያ ለመዝጋት ውሳኔ ያሳለፈው እንደ አውሮፓ አቆጣጠር ባለፈው 2016 ዓ ም ግንቦት ወር እንደነበር አይዘነጋም። ያ ውሳኔ ለተጨማሪ ስድስት ወራት እንዲራዘም መደረጉም ይታወቃል። የ24 ዓመቱ መሐመድ አብዱላሂ ጅማሌ በዚህ መጠለያ ጣቢያ መዘጋት ከሚጎዱ ስደተኞች አንዱ ይሆን ነበር። ዛሬ ግን ደስታ ላይ ነው። ከሰማሁት ድንቅ ዜና ሁሉ ይሄ ታላቅና ከፍተኛ ደስታን የፈጠረልኝ ነው። አንዳንድ እኔን መሰል ስደተኞች ተወልደን ያደግነው እዚሁ መጠለያ ጣቢያ ውስጥ ነው። ሶማሊያን አይተናት አናውቅም። ስለ ሶማሊያም የሰማነው ምንም ነገር የለም። ስለዚህ ይህን የዳኛውን ውሳኔ ከልብ እንደግፋለን። በዚህ የፍርድ ቤት ውሳኔ ግን ያልተደሰቱ ወገኖችም አሉ። ለምሳሌ የኬንያው አገር አስተዳደር ሚኒስቴር አፈቀላጤ ኖዌንጋ እንጆካ ምክንያቱን ሲገልጡም መንግሥት መጠለያውን ለመዝጋት የተነሳሳበት ዋና ዓላማ አልተጠቀሰም ይላሉ። ይግባኝም እንላለን ነው የሚሉት። ዋናው ምክንያት የደህንነት የጸጥታ ጉዳይ ነው። መጠለያ ጣቢያው ከሰብአዊ አገልግሎት አልፎ የሽብርተኞች መፈልፈያና መፍለቂያ ሆነ። አልሻባብና ሌሎች የእርሱ ደጋፊዎች ኬንያ ውስጥ የሽብር ሥራ ለማካሄድ ሲወጥኑ መነሻቸው ዳዳብ ሆነ። ያ ሁኔታ ዛሬም አለ። ሌላው ነጥብ ደግሞ ሶማሊያ የተረጋጋች አገር ሆና እንዲያውም ፕሬዚደንቷን በትላንትናው ዕለት መርጣለች። የዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል ክልላዊ ምክትል ዲሬክተር ሚሼሌ ከጋሪ የፍርድ ቤቱን ውሳኔ አወድሰው ሲያበቁ ኬንያ ስደተኞችን በመደገፍ በማስተናገድ ረገድ ላበረከተችው አስተዋጽኦም እውቅና ሰጥተዋል። ይህ ሁኔታ ኬንያ ለስደተኛው ቤተሰብ ዘላቂ መፍትሄ በመስጠት ረገድ ብቃት ያለው አመራር የምታሳይበት ጥሩ አጋጣሚ ነው። ምናልባትም ጉዳዩን ወደ ሀብታሞቹ የምዕራባውያን መንግስታት ለማሳለፍ እና ስደተኞቹን የማስተናገድ ሸክሙን እንዲካፈሉ እድሉን ለመፍጠር ያስችላል። በተላለፈው ፍርድ ላይ የቀረበው ይግባኝ ምንም ውጤት ይኑረው መንግሥታቸው ውሳኔውን እንደሚያከብር የአገር አስተዳደር ሚኒስቴሩ አፈቀላጤን ጆካ አልሸሸጉም እንዴታ በሕጉ መሠረት ስለምንንቀሳቀስ ባንረታ እንኳ ውጤቱን እናከብራለን የፍርድ ቤቱን ህልውናም አናቃልልም ከአምነስቲ ኢንተርናሽናል ሌላ ሁማን ራይትስ ዎች፣ የኖርዌው የስደተኞች ምክር ቤትና ዶክተርስ ዊዛውት ቦርደር ማለትም ድንበር የለሽ ሐኪሞች ይህን የኬንያው ዳኛ ያሳለፉትን ውሳኔ ይደግፋሉ። ኬንያ የዳዳብን መጠለያ እንደምትዘጋ ይፋ ካደረገችበት እንደ አውሮፓ አቆጣጠር ከ2016 ዓ ም በኋላ 34000 ስደተኞች በተባበሩት መንግስታት የተመላሾች ድጋፍ መስጫ መስሪያ ቤት በኩል ወደ ሶማሊያ መመለሳቸው አይዘነጋም።